ስለ ድንበሮቹ መዘጋት ከሁለቱ መንግስታት በኩል በይፋ የተገለጸ አንዳች ምክንያት ባይኖርም የድንበር ላይ እንቅስቃሴው ህጋዊ ለማድረግ ታስቦ ይሆናል የሚል ግምት የብዙሃን ነው። ሁሉም የድንበር መንገዶች የዘጋው የኤርትራ መንግስት ብቻ መሆኑ ተከትሎ ምናልባትም ሀገሪቱ ለግንኙነቱ ያላት ፍላጎት ዝቅተኛ መሆኑ ያሳያል የሚል ግምት ያላቸው አካላትም አልጠፉም። በመቀሌ ዩኒቨርሲቲ የፖለቲካል ሳይንስና ስትራቴጂክ ስተዲስ መምህር የሆኑት ረዳት ፕሮፌሰር መረሳ ጸሐዬ ተጀምሮ የቆየው የኢኮኖሚና ማህበራዊ ግንኙነት ለሁለቱም ሀገራት ህዝቦች መልካም አጋጣሚ እንኳ ቢሆን ኤርትራ ውስጥ ላለው መንግስት ግን ስጋት ፈጥሮ ቆይቷል ይላሉ። ፕሬዚደንት ኢሳያስ አሁን የከበዳቸው የሚመስለኝ ትግራይ ሲከፈት፣ አፋር ሲከፈት፣ ኢትዮጵያ ሲከፈት፣ በአጠቃላይ የተጋለጡ ይመስለኛል። ሀያ አመት ሙሉ ምን አይነት ሀገር እንደሰሩ አለም ሙሉ ያያቸው። ኤርትራኖች ደግሞ በሚዲያ ፕሮፓጋንዳ ዘግቶ ይዘዋቸው ትግራይ በጣም ድሃ እንደሆነ ኢትዮጵያ የተከፋ እንደሆነ ሆነ ሲያይ፣ መጥቶ ሲያይ ግን በብዙ እጥፍ ኢትዮጵያ እንደሚሻል ሰላም ያለው እንደሆነ ልማት ያለው እንደሆነ የተማረ ሰው ያለው እንደሆነ ሲያዩ ኢሳያስ ሀያ ዓመት ሙሉም እንዴት እንዳጭበረበራቸው አወቁና ከዛ በኋላ ተጋለጡ ፕሬዚደንት ኢሳያስ። ስለዚህ መከፈቱ ለፕሬዚደንት ኢሳያስ ያመጣው በጎ አስተዋጽኦ የለውም፣ አጋለጣቸው። አሁን ደግሞ በሱዳንም በሌሎችም እንደምናያቸው ርጅም ቸንጅ የሚያስፈልግ አሁን ፕሬዚደንት ኢሳያስ ርጅም ሰርቫይቫል ነው ያለው። ስለዚህ እንዴት አድርጎ ሰርቫይቭ ነው ዘግቶም ሰርቫይቭ ካደረጉ ነው። በኢትዮጵያና ኤርትራ መካከል ከተደረሰው የሰላም ስምምነት በኋላ ከኤርትራ ለመውጣት የሚደረገው ስደት ይቀንሳል ሳል ተብሎ ቢጠበቅም እየተባባሰ መሆኑ ሪፖርቶች ያመለክታሉ። በሌላ በኩል ከኢኮኖሚው ጋር በተያያዘ በኢትዮጵያ ግንኙነቱ ሕጋዊ ለማድረግ የሚያስችል እንቅስቃሴዎች እየተደረጉ መሆኑ የሚያሳዩ መረጃዎች ቢኖሩ እንኳ እስካሁን ተጨባጭ ነገር አልታየም። የኢኮኖሚ ምሁሩ ዶክተር ሙዑዝ ሀዱሽ የሁለቱ ሀገራት ሕዝቦች አዲስ የኢኮኖሚና ሌሎች ግንኙነቶች ምዕራፍ መርሃል ባሆነ መቆየቱ ይገልጻሉ። የኢኮኖሚ ስምምነቱ እየጎዳው ያለው የፖለቲካ ስምምነቱ ስላልተስተካከለ ነው ባይ ነ እንግዲህ እንጂ የንግድ ስምምነት ራሱ ግልጽ የሆነ ሁለቱ ሀገራት ሲገናኙ በምን አይነት ስምምነት ነው የሚገናኘው? የሚለውን ግልጽ የሆነ የዓለም መር አለ የኢኮኖሚ መር በተለይ ግልጽ ነው። እዛ አልተደረሰም ነው። እስካሁን ስንገበያየ የነበረው ያው ልክ እንደ እቃ በእቃ አይነት ንግድ ነው የነበረው። በራሳቸው ህዝብ በራሱ በተስማማው እንጂ በመንግስት ደረጃ መንግስት በመንግስት ደረጃ በተደረገው የስምምነት የኢኮኖሚክ ንግድ መርህም አልነበርም እስካሁንና፣ ዋናው ችግር አሁን የመዘጋቱና የመከፈቱ የመጀመሪያ ፖለቲካል ስምምነቱ ምን እንደነበርም አይታወቅም። ከዛ ቀጥሎም የኢኮኖሚክ ንግድ መርህም አልተከተለም ነበርና፣ በመርህ እስካልተካሄደ ድረስ አሁንም በጥርጥር አይን መታየቱም አይቀርም ነው የሁለቱ ሀገራት መሪዎች ከተፈራረሙ ስምምነት ጋር በተያያዘም የግልጽነት ችግር በተደጋጋሚ ይነሳል። የስምምነቱ መርህ ቀጣይ አቅጣጫ፣ እንዲሁም ቅደም ተከተል ለሚመለከተው አካል ሁሉ አለመቅረቡ ብዙ የተባለለት ስምምነት እንደጎዳው ረዳት ፕሮፌሰር መርሳ ፀሐይ ይገልጻሉ። ግልጽነት ያልነበረው ስምምነትና የፈረሙ በዶክተር አብይና በፕሬዚደንት ኢሳያስ ብቻ የተንጠለጠለ ነበረ። በአረብ ኤምሬትና በሳዑድም የተውመ ስፖንሰር የተደረገ ነበረ። የማይመለከታቸው አፍሪካ ህብረትና ኢጋድን፣ ዩናይትድ ኔሽን አስወግደህ ማለት የኢትዮጵያ ፓርላማ፣ የኢትዮጵያ ውጭ ጉዳይ ሚኒስትር አስወግደህ ማለት። አሁን ቦርደሩ ከተዘጋ ለዶክተር አብይ ትልቁ ካረንሲ የኤርትራ ጉዳይ ነበር። መጥቶ ለውጣ መጡ የሚባል ስለ ኤርትራ ጉዳይ ነው። ከአገራዊ ለውጥ ባሻገር የኤርትራ ለውጡ ነው። ሴሌብሬት የተደረጉ ኢንተርናሽናል ዲፕሎማሲ አድናቆት የተቸሩ አሁን ያቺ የዶክተር አብይ ካርድ ራስዋን እየጠፋች ነው ማለት፣ ፈጣን የሚባለው ታይቶበታል፣ እየተባለ የነበረው የኢትዮጵያና ኤርትራ የቅርብ ጊዜ ግንኙነት ቀጣይ ምዕራፍ ከሁለቱም ሀገራት ፍላጎት በዘለለ ቀጠናዊና አህጉራዊ ሁኔታ በማከለ መልኩ ይወሰናል የሚል ግምት እንዳላቸው ሀሳባቸው የሰጡን ምሁራን ይገልጻሉ። ለዲ ደብልዩ ለተጠናቀረ ዘገባ ሚዶና ስላሴ መቀለ።